ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ5ምስት ሜትር ባንድ አጭር ሞገድ በአሀዱ ራዲዮ 94 ነጥብ 3 ኤፍኤም በቀጥታ እንዲሁም በናይልሳት ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ 455 5 ቀን 2011 ዓ ም ፕሮግራማችን ጀመረ። ህወሀት ትናንት ላወጣውና አዴፓን ለወነጀለበት መግለጫ አዴፓ ምላሽ የሰጠበትን ዝርዝር የያዘ ዘገባ በዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ገቢዎች ሚኒስቴር በዘንድሮ የበጀት አመት ከአንድ ነጥብ አራት ቢሊዮን ብር በላይ የኮንትሮባንድ እቃ መያዙን አስታወቀ። የኮንትሮባንድ ላይ በበጀት አመቱ ወደ አንድ ነጥብ አራት ቢሊዮን የሚሆን የኮንትሮባንድ ዕቃ በቁጥጥር ስር መዋል ችሏል ማለት ነው ወደ አንድ ሺህ ያህል በኮንትሮባንድ ስራ ላይ የተሰማሩ ሰዎችም ቁጥጥር ስር እንዲውሉ የተደረገበት ሁኔታ አለ። ሚኒስትሯን ወይዘሮ አዳነች አቤቤን ድምጽ ነው ያደመጥነው ነው። ዝርዝሩን በመጽሄት ክፍለ ጊዜ ይዘናል። ባለ አደራ ምክር ቤት የተባለው ስብስብ በአዲስ አበባ ምክር ቤት ላይ ክስ አቀረበ። ቦታ ላይ በተገኙበት ጊዜ በስውር የታጠቋቸው መሳሪያዎች ነበሩ፣ ጉዳት የሚያደርሱ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜውም ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበርና ይሄ በእጅጉ በእጅጉ አሳዝኖናል። የባላደራው ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋን ድምፅ ነው የሰማችሁት። ለዚህ ደግሞ የምክትል ከንቲባው ጽሕፈት ቤት ቃል አቀባይ ምላሽ ሰጥተውናል። ሌላ ጊዜ ሄደው ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል ከአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶውን ተጠቅመነው ነበር። ከዛ በኋላ ልጁ በራሱ መንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንችልም። የምክትል ከንቲባው ቃል አቀባይ ወይዘሪት ፌቨን ተሾመ ናቸው። ሁለቱም ዘገባ በመጽሔት ይቀርባል። ከምሽቱ የዓለም ዜና መካከል ደግሞ የዩናይትድ ስቴትሱ ቦይንግ ኩባንያ ኢትዮጵያና ኢንዶኔዥያ በወደቁ አውሮፕላኖቹ ሕይወታቸውን ላጡ ሰዎች ቤተሰቦች መርጃ ስለመደበው ገንዘብ የሰማነው ነገር የለም ይላሉ የኢትዮጵያ አውሮፕላን የወደቀበት አካባቢ አርሶ አደሮች አንዱ ዜናችን ይሆናል። የተባበሩት መንግስታት የሰብአዊ መብት ኮሚሽን የኤርትራን ሰብአዊ ይዞታ የሚከታተሉት ልዩ ራፖርተሩ የስራ ዘመን በአንድ አመት እንዲራዘም ውሳኔ ሰጥቷል የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። በዛሬ በሁለተኛው አጋማሽ እሰጥ አገባ እንዲሁም ደግሞ አንድ ወቅታዊ ርዕስ ይቀርባሉ። ሰላም አድማጮቻችን፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጅ ይታየና አዲሱ አበበ ነን። ፕሮዲውሰሩ ንጉሱ ታምሬ ነው። አሁን ወደ ዜናው እናልፋለን። የዩናይትድ ስቴትሱ ቦይንግ ኩባንያ ኢትዮጵያና ኢንዶኔዥያ ውስጥ ለደረሱት የበርካታ ሰዎች ሕይወት የጠፋባቸው የአውሮፕላን አደጋዎች ለተጎዱ ሰዎችና ማህበረሰቦች፣ ቤተሰቦችና ማህበረሰቦች መርጃ የሚውል አንድ መቶ ሚሊዮን ዶላር መመደቡን ከሳምንት በፊት አስታውቋል። በኢትዮጵያ አየር መንገድ አውሮፕላን አደጋ ሰለባዎች ቤተሰቦችና ቦይንግ ሰባት መቶ ሰላሳ ሰባት ማክስ ጀቱ የወደቀበት አካባቢ አርሶ አደሮች ግን ስለተመደበው ገንዘብ ምንም የሰማነው ነገር የለም ማለታቸውን ሮይተርስ ዘግቧል። ገንዘቡን የመደበው በአደጋዎቹ ሰለባዎች ቤተሰቦች በተመሰረቱት ክሶች ምክንያት አለመሆኑን ያስታወቀው ቦይንግ ገንዘቡን ለሀገሮቹ መንግስታትና አትራፊ ላልሆኑ ድርጅቶች እንደሚያስረክብ መግለጹን ነው ዘገባው ያስታወሰው። ይሁን እንጂ የገንዘብ እርዳታው የሚገባቸውንም ወገኖች ሆነ ተግባራዊ የሚሆንበት ጊዜ እስካሁን በግልጽ የሚታወቅ ነገር የለም። የኢትዮጵያ አየር መንገዱ አውሮፕላን የወደቀበት ስፍራ አካባቢ አርሶ አደሮች መሬታችን የአውሮፕላኑ ስብርባሪ የተበተነበት በመሆኑና በመታጠሩ እኛም ደግሞ ሌላ ቦታ ሄደን መሬት ለመከራየትና ለማረስ አቅም አጥተናል፣ ማለታቸውን ነው ዘገባው የጠቀሰው። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የኤርትራን ሰብአዊ መብት ይዞታ የሚከታተሉት ልዩ ራፖርተሩን የስራ ዘመን በአንድ ዓመት እንዲራዘም ትናንት ሀሙስ ድምፅ ሰጠ። ልዩ ሪፖርተሯ እንደ አውሮፓ አቆጣጠር በ2020 መጋቤት ወር የኤርትራን ይዞታ በቃል ማብራሪያ እንደሰጡበት ኮሚሽኑ ጠይቋል እንዲሰጡበት ይቅርታ ድምፅ ከሰጡት የሰብአዊ መብት ኮሚሽን አባል አገሮች መካከል ሀያ አንዱ የልዩ ሪፖርተሯ ስልጣን እንዲራዘም ሲደግፉ አንድም የአፍሪካ አገር መራዘሙን ደግፎ ድምፅ አልሰጠም። ስምንት የአፍሪካ አገሮች ድምፅ ተአቅቦ ሲያደርጉ ባለጉዳዩ ኤርትራና አራት አገሮች ማለት ሶማሊያ፣ ግብፅ፣ ቡርኪና ፋሶና ካሜሩን ተቃውመዋል። የሕገ ወጥ የሰው ዝውውር ቀንደኛ አዛዥ ተብሎ የተከሰሰውና በስም ስህተት እንጂ ያ ሰው እኔ አይደለሁም ብሎ ሲከራከር የቆየው ኤርትራዊ እውነቱን ነው የተከራከረው በእርግጥ ነው ብሎ የጣሊያን ፍርድ ቤት ውሳኔ ሰጥቶለታል ዛሬ ነው ፍርድ ቤቱ ይህም ብይን የሰጠው ከአለም ዋና ዋና ህገወጥ የፍልሰተኛ አሸጋጋሪ መረቦች አንዱ የሆነው ቡድን ዋና አዛዥ እንደውም ጀነራል ተብሎ የተከሰሰው መድኃኔ ይህ ደጎ መርእድ የተባለ ኤርትራዊ ሲሆን ኤርትራ፣ ኢትዮጵያ፣ ሊቢያ፣ ሱዳንና የተባበሩት የአረብ ኤሚሬቶች እንዲሁም አውሮፓ ሀገሮችም ጭምር ቅርንጫፎች እንዳሉት የተጠቀሰ ሰው ነው። እንደ አውሮፓውያን አቆጣጠር በ2016 ሱዳን ውስጥ ተይዞ ለጣሊያን ተላልፎ የተሰጠው ሰው ግን እኔ መድሃኔ ተስፋ ማርያም በርሄ ነው የምባለው ስራዬም አናጺ ነኝ ብሎ ሲሟገት ቆይቷል። የሁለቱ ሰዎች መልክ አለመመሳሰሉ ብቻ ሳይሆን የዘረመል ወይም ዲኤንኤ ምርመራ ማስረጃዎችም የታሰረውን መድሃኔን ሙግት እውነትነት ቢያሳይም የጣሊያን አቃቢ ሕጎች ግን እምብኝ ብለው 14 ዓመት እስራት እንዲፈረድበት ሲጠይቁ ቆይተዋል። ዛሬ አርብ ነው ፓሌርሞ ላይ ያስቻለው ፍርድ ቤት ለመድሃኔ ተስፋ ማርያም በርሄ እውነቱን ነው ሲከራከር የነበረው ብሎ ፍርድ የሰጠለት። በመፈንቅለ መንግስት ሙከራው የተሳተፉ ተጨማሪ መኮንኖችን የጸጥታ ኃይሎች እያደኑ ናቸው ሲል የሱዳን ገዢ ወታደራዊ ምክር ቤት ቃል አቀባይ አስታወቀ። ትናንት ካከሸፈኑ የመፈንቅለ መንግስት ሙከራ በኋላ መሪውን ጨምሮ ቢያንስ 16 መኮንኖች በቁጥጥር ስር ውለዋል ሲሉ የገዢው ቡድን ቃል አቀባዩ ሌፍትናንት ጀኔራል ገማል ኦማር መግለጫ ው መግለጫ ሰጥተዋል። የመፍንቅለ መንግስት ሙከራ የተደረገው ከአፍሪካ ዲሞክራሲ ሰልፈኞች ተወካዮች ስምንት ስምምነት በሚፈርምበት ዋዜማ በሆነው ወሳኝ ወቅት ላይ ነው ሲሉ ቃል አቀባይ አክለው ተናግረዋል። ባለፈው ሳምንት የሱዳን ውጤ ወርስ ሰራዊት እና አፍቃሪ ዲሞክራሲ ጥምረት ምርጫ እስከሚያደራጅ ለሶስት ዓመት ያህል በጋራ ምክር ቤት ሊያስተዳድሩ መስማማታቸው ይታወሳል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ዓመት የህዝብ ቆጠራ በሚካሄድበት ወቅት የዜግነት ጥያቄ እንዲካተትበት ሲያደርጉት የነበረውን ጥረት ትተውታል። በሰዎች ላይ መረጃ ለማግኘት የተለያዩ የሀገሪቱ አገልግሎቶችን ለመጠቀም ነው የወሰኑት። ትራምፕ ትናንት ከዋይት ሀውስ ቤተ መንግስት ወጣ ብለው ሲናገሩ ዲሞክራቶችና የትብብር መንፈስ የሚጎሏቸው ያሏቸውን ፍርድ ቤቶች መሰናክል በመፍጠር ነቅፈዋቸዋል። ዝላቲሳሆክ ያጠናቀረችው ዘገባ አለ አዳነች ፍሳዬ ተያይዛለች። በፌዴራል መንግስት ያሉት መላ የሚኒስቴር መስሪያ ቤቶችና አገልግሎቶች በዩናይትድ ስቴትስ ስለሚኖሩ ሰዎች የሚገልጹ ሰነዶችን ለንግድ ሚኒስቴር እንዲያቀርቡ ማዘዣ እያወጡ መሆናቸውን ፕሬዚደንት ትራምፕ ትላንት አስታውቀዋል። አስ ኤ ሪዛልት የዛሬው መንግሥታዊ ትእዛዝ በመጪው ዓመት የሚካሄደው የሕዝብ ቆጠራ ዩናይትድ ስቴትስ ውስጥ ስንት ዜጎች ዜጎች ያልሆኑና ሕጋዊ የመኖሪያ ፈቃድ የሌላቸው ሰዎች እንዳሉ ትክክለኛ አሐዝ ሊኖረን እንዲችል ያደርጋል። በዚህ መልክ የተሰበሰበ መረጃ በሕዝብ ቆጠራ ወቅት የሚቀርብ ጥያቄ ከሚያስገኘው የተሻለ ትክክለኛና የተሟላ ይሆናል ሲሉም ትራምፕ አስረድተዋል። ትራምፕ አያይዘውም በዩናይትድ ስቴትስ ዜግነት ላይ መረጃ ማግኘቱ በጤና ጥበቃም ሆነ በትምህርት በሲቪል መብትም ሆነ በኢሚግሬሽን ተገቢ የሆነ ሕዝባዊ ፖሊሲ ለማውጣት ይጠቅማል ብለዋል። ዲሞክራቶች በመሃላችን ያሉት ሕጋዊ የመኖሪያ ፈቃድ የሌላቸው ሰዎች ብዛትን ይደብቃሉ ሲሉ ፕሬዚደንት ትራምፕ ተናግረዋል። የትራምፕ አስተዳደር የዜግነቱን አሃዝ ተጠቅሞ ባጀቱን ብዙ ፍልሰተኞች ከሚኖሩባቸው ከተማዎች በምርጫ ወቅት ሪፑብሊካውያንን ወደሚመርጡበት አካባቢ ሊያዛውር ይችላል የሚሉ ስጋቶች አሉ። የክፍለ ግዛቶች የህዝብ አከፋፈልን ለሪፑብሊካውያን ፓርቲ በሚጠቅም ዘዴ ሊደረግ እንደሚችልም የህዝብ ስብጥር ጥናት ባለሙያ ዊሊያም ፍሬይ ገልጸዋል። ብዙውን ጊዜ ሪፑብሊካውያንን የሚመርጡት ነጮችና በዕድሜ የገፉት በመሆናቸው ድምፅ ለመስጠት ያልደረሱ ልጆችና ዜጎች ያልሆኑ ውህዳን ውክልና እንዲቀንስ ወረዳዎቹ ለሪፑብሊካውያን ፓርቲ በሚጠቅም መንገድ እንዲዋቀሩ ያደርጋል ብለዋል ባለሙያው። ብዙውን ጊዜ ከህዝብ ቆጠራ የሚገኘው መረጃ በክፍለ ግዛቶች ያሉት ወረዳዎች በአጠቃላይ ህዝብ ብዛት መሰረት ለማዋቀር ያስፈልጋል። የህዝብ ቆጠራው በዜግነት ብቻ ሲሆን ግን መምረጥ የማይችሉትን ሰዎች ቁጥር ውስጥ አያስገባም። ብዙም ውህዳን የሌሉባቸው የምርጫ ወረዳዎችን በመፍጠርም ሪፑብሊካውያንን የሚመርጡ ሰዎች እንዲበዙበት ያደርጋል ብለዋል። ዊልያም፣ ፍሬይ አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። በዜና የጀመርነው ፕሮግራማችን በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ አራት ሰዓት ይቀጥላል። በነገራችን ላይ ይህ ስርጭታችን በቀጥታ በአሃዱ ራዲዮ 94.3 ላይ እንደሚደመጥ ልናስታውሳችሁ እንወዳለን። መልካም እዚህ ገደማ ደግሞ አድማጮች የፕሮግራም ማስተዋወቂያ ይዘናል።

ቆይቷል። በእኔ አስተሳሰብ በሀገራችን ውስጥ ለመጣው ለውጥ ዲጂሞኒክ የሆነውን ሚናው ያጣ ዋት ነው። ስለዚህ ይህን አጋጣሚ መጠቀም በማዕከላዊ መንግስት ውስጥ አዴፓን ያገልል አዲስ አሰላለፍ ለመመስረት ያሰበ ለዚህ ደግሞ መሰናት ሊሆንበኛል ብሎ ያሰበውን የአማራ ዲሞክራሲ ፓርቲ ተወቃሽ ለማድረግ እንድገልልኝ ሊ የፈለገ ይመስላል። የፊተኛው አቶ የማነ ካሳ በቀለ ይባላሉ። የዩኒቨርስቲ የሕግ መምህር ናቸው። የመቀሌ ዩኒቨርስቲ የሕግ መምህር ልክ ናቸው። አቶ የማነ ካሳ የመቀሌ ዩኒቨርሲቲ የሕግ መምህር። እርሳቸውን ተከትለው የተደመጡት ደግሞ አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በሁለተኛው አጋማሽ በሚቀርበው እሰጣ ገባ ፕሮግራማችን ጠብቋቸው። አሁን የዕለቱ አብይ ርዕስ በክልላችን የተለያዩ አካባቢዎችና በአጎራባች ክልሎች መሽጎ እያዋጋ ያለው ህወሀት መሆኑን ማስረጃዎች እንዳሉት የአዴፓ ስራ አስፈጻሚ ኮሚቴ ገለጸ። ኮሚቴው ይህንን የገለጸው የህወሀት ማዕከላዊ ኮሚቴ ከትናንትና በስቲያ አዴፓን የሚወነጅል መግለጫ ማውጣቱን ተከትሎ ትናንት ማምሻውን በሰጠው ምላሽ ነው። አስቴር ምስጋናው ዘገባ አላት። ሐምሌ ሶስት ቀን 2011 ዓ ም የህወሀት ማዕከላዊ ኮሚቴ ባካሄደው የአንድ ቀን አስቸኳይ ጉባኤ የአማራ ዲሞክራሲያዊ ፓርቲ አዴፓን የሚወነጅል የአቋም መግለጫ ማውጣቱ ይታወሳል ህወሀት በአቋም መግለጫው ካነሳቸው ነጥቦች ውስጥ ሰኔ 15 ቀን ም በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ግድያ አዴፓ ራሱን ተጠያቂ እንዲያደርግ ይህንን ገምግሞ የኢትዮጵያን ሕዝብ ይቅርታ ካልጠየቀ ከአዴፓ ጋር ለመስራት እንደሚቸገር ገልጿል። በመግለጫው የተካተተው ሌላው ነገር ደግሞ በአሁኑ ሰዓት ሀገሪቷን ሊበታትን ያለው ከዚህም ከዚያም የተሰባሰበው የትምክተኞች ቡድን መሆኑንና ይህ ኃይል እንደፈለገ እንዲንቀሳቀስ እድል የሰጠው አዴፓ ነው ብሏል። እነዚህን ትምክተኞች ለመታገል ደግሞ ህወሀት ከአማራ ህዝብ ጎን እንደሚቆም ገልጿል። ለዚህ የህወሀት ትችትና ጥያቄ የአማራ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ ትናንት ማምሻውን ባለስድስት ነጥብ የአቋም መግለጫ የያዘ መልስ ሰጥቷል። አዴፓ በመግቢያው ላይ ህወሀትን ለዘመናት የሴራ ፖለቲካ ሲያጠነጥን የቆየ ፓርቲ መሆኑን አመልክቷል። ህወሀት ላነሳው የአመራሮች ግድያ ተጠያቂነት አዴፓ በመግለጫው መግቢያ ጅራፍ ራሱ ገርፎ እራሱ ይጮኋል ሲል ነው የገለጸው። ሀገራችን አሁን ለምትገኝበት የፖለቲካ ብልሽት ራሱ ዋነኛ ተጠያቂ ሆኖ ሳለ የአማራን ህዝብ ህልውናና ክብር የማይመጥን መግለጫ ነው ሲል የህወሀትን ውንጀላ አጣጥሎታል። ህወሀት በተለያዩ ጉዳዮች ወንጀለኛ ሆኖ ሳለ ለኢትዮጵያ ራሱን ጠበቃ አድርጎ ለማቅረብ የሞራል ብቃት የለውም። በማለት ተችቶታል። በተለይ ሀገርንና ህዝብን የዘረፉ ሌቦችን፣ በብሔር ብሔረሰብ ልጆች ላይ ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎችን አፍኖና ደግፎ የያዘ በመሆኑ ለአስመሳይነቱ ማሳያ ነው ብሏል። በክልላችን በተለያዩ አካባቢዎችና አጎራባች ክልሎች ከግጭት ጀርባ መሽጎ እንደሚዋጋ እያወቅነ ለዚህም በርካታ ማስረጃዎች በእጃችን ላይ እያለ ለህዝባችን የእርስ በርስ ግንኙነትና ለኢትዮጵያ አንድነት ስንል በሆደ ሰፊነት ብንመለከተውም የራሱን እኩይ ወንጀል ለመሸፋፈንና የትግራይን ህዝብ ከጥቃት በሚያጋልጡ ተንኮሎች የተጠመደ የማይማር ድርጅት ነው ሲል በመግለጫው ገልጾታል። አዴፓ በመግለጫው ህወሓት ከምስረታው ጀምሮ ለአማራ ህዝብ በጎ አመለካከት እንዳልነበረው አብራርቷል። ለዚህም ገና ከምስረታው ጀምሮ ያወጣው ሜኒፌስቶ የአማራን ህዝብ በጠላትነት የፈረጀ ነበር ሲልም ጠቅሶታል። የህወሀት ማዕከላዊ ኮሚቴ በመግለጫው ትኩረት ሰጥቶ ያነሳቸው የከፍተኛ አመራሮች ግድያን ተጠያቂነት በተመለከተ አዴፓ የሰጠው ምላሽ ሰኔ 15 2011 ዓ ም በክልላችን ከፍተኛ አመራሮችና በጦር ጄኔራሎች ላይ ያነጣጠረው ግድያና መፈንቅለ መንግስት ሙከራ አዴፓ በአማራ ህዝብና በኢትዮጵያ ህዝቦች ላይ የተፈጸመ ጥቃትና የለውጡ ከፍተኛ ተግዳሮት መሆኑን መገንዘቡን ገልጾ፣ በዚህ አስቸጋሪ ወቅት እንደ ሌሎች ብሔር ብሔረሰቦችና ህዝቦች መሪ ድርጅቶች ማገዝ ና መደገፍ ሲገባው ህወሀት ድርጅቱን ለራሱ በሚጠቅመው መንገድ በመረዳት ይቅርታ እንድንጠይቅበት መግለጫ ማውጣቱ ተጨማሪ ታሪካዊ ስህተት ከመሆኑን በላይ የተከበረውን የትግራይ ህዝብ ባህልና እሴት የማይመጥን መላውን የኢትዮጵያ ህዝብ ያሳዘነ መግለጫ ነው ብሎታል። አዴፓ ከህወሀት ጋር በኢህአዴግ ግንባር ውስጥ በአብሮነት እየታገለ መቆየቱ ለትግራይ ህዝብ ካለው ክብር የተነሳ በመሆኑ ነው እንጂ ህወሀት ከአዴፓ ጋር አብሮ ለመስራት የሚቸገር እንደሆነ አድርጎ ማቅረቡ የድርጅቱ የሴራ ፖለቲካ መገለጫ ነው ሲል ገልጾታል። በመጨረሻ መግለጫው ያሰመረበት ነገር ቢኖር ለአማራ ክልል ህዝቦች እኩል ተጠቃሚነት እና ለጠንካራ ኢትዮጵያዊ አንድነት የተጀመረውን ሀገራዊ ለውጥ አጠናክሮ ለመቀጠል ለመላው የድርጅቱ አመራሮችና አባላት እንዲሁም ደጋፊዎች፣ ለክልሉ ህዝቦች፣ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ ለትግራይ ህዝብ፣ ለእህትና አጋር የፖለቲካ ድርጅቶች፣ ለሀገር መከላከያ ሰራዊትና ለክልሉ የጸጥታ ኃይሎች እንዲሁም ለተፎካካሪ የፖለቲካ ፓርቲዎች አዴፓ የአብረን እንስራ ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። በ2011 በጀት ዓመት ከአንድ ነጥብ አራት ቢሊዮን ብር በላይ የሚያወጣ የኮንትሮባንድ ዕቃ መያዙን ና ከአንድ ሺ በላይ የኮንትሮባንድ አዘዋዋሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ገቢዎች ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በ2012 በጀት ዓመት 248 ነጥብ 3 ቢሊዮን ብር ለመሰብሰብ አቅዶ እየተንቀሳቀሰ መሆኑም ታውቋል። ሙክታር ጀማል ነው ዘገባውን የላከልን የኢትዮጵያ ገቢዎችና ጉምሩክ ሚኒስቴር ዛሬ አዲስ አበባ በዋና መስሪያ ቤቱ በሰጠውን መግለጫ እንዳስታወቀው በ2010 በጀት ዓመት 198.1 ቢሊዮን ብር ከተለያዩ ገቢ ምንጮች መሰብሰብ መቻሉን አስታውቋል። የገቢዎች ሚኒስቴር ሚኒስተር ወይዘሮ አዳነች አቤቤ እንደገለጹት የሕዝብ ተወካዮች ምክር ቤት በ2011 በጀት ዓመት 213 ቢሊዮን ብር ገቢ ለመሰብሰብ አቅዶ የነበረ ቢሆንም መስሪያ ቤቱ እቅዱን በማስፋት 241 ቢሊዮን ብር ገቢ ለማድረግ ሲንቀሳቀስ ነበር ብለዋል። በበጀት ዓመቱ የተሰበሰበው ገቢ ከቀደማው ዓመት የተሻለ ቢሆንም የታቀደውን ሙሉ በሙሉ ለመሰብሰብ ያልተቻለበት የተለያዩ ተግዳሮቶች እንዳሉም ገልጸዋል። ኮንትሮባንድ ስራ በሀገራችን እንደ ልምድ ተወስዶ እንደ ሕጋዊ አሰራር ያህል እንቅስቃሴ ሲደረግ እንደነበረ ማሰብ ይቻላል። ዛሬም ተስፋ የቆረጠ አይደለም። ስለዚህ ኮንትሮባንድ ላይ በበጀት ዓመቱ ወደ አንድ ነጥብ አራት ቢሊየን የሚሆን ኮንትሮባንድ እቃ በቁጥጥር ስር መዋል ችሏል ማለት ነው። ወደ አንድ ሺህ ያህል በኮንትሮባንድ ስራ ላይ የተሰማሩ ሰዎችም ቁጥጥር ስር እንዲውሉ የተደረገበት ሁኔታ አለ። በተመሳሳይ ሁኔታ ኦፕሬሽን ትልልቅ ድርጅቶች ላይ የእቃ ምንጭ የሆኑ ጅምላ አከፋፋዮች የሆኑ ድርጅቶች ላይ በተደረገው ክትትልና የኦፕሬሽን ስራ ወደ ሁለት መቶ አስራ ሶስት የሚሆኑ ድርጅቶች በዛ መሰረት የተገኘው ግኝት ህገወጥ ስራ እንደሚሰሩና የግብር ስወራ እንዳለ ማጭበርበር እንዳለ በመለየት እነሱንም ወደ ሶስት መቶ ስድስት የሚሆኑ ሰዎች ወደ ህግ እንዲቀርቡ ድርጅቶቹን የሚወክሉ ማለት ነው የተደረገበት ሁኔታ አለ። በ2012 በጀት አመት የገቢዎች ሚኒስቴር 224 ቢሊዮን ብር እንዲሰበስብ የህዝብ ተወካዮች ምክር ቤት የገቢ እቅድ ያጸደቀ ቢሆንም የእቅዱን ተመን ከፍ በማድረግ 248.3 ቢሊዮን ብር ለመሰብሰብ ታቅዶ እየተሰራ መሆኑን ወይዘሮ አዳነች ገልጸዋል። በ2011 የመስሪያ ቤቱ አበረታች አፈጻጸም ውስጥ የግብር ስወራና ህገወጥ ንግድን የመቆጣጠር ስራዎች መሰራታቸውን ወይዘሮ አዳነች አቤቤ ተናግረዋል። በተለይ የጉምሩክ እቅዳችን በተፈለገው ልክ ያልተሳካው የውጭ ንግድ ጋር ተያይዞ መቀዛቀዙ ነው። በተለይ ደግሞ ሃርድ ከረንሲ ወይም ደግሞ የውጭ ምንዛሪ የገንዘብ እጥረት በመቅጠሙ በዛ በኩል አስመጪዎች፣ ላኪዎች ላይ የነበረው ችግር መጥቶ ገቢውን የሚጎዳበትን ሁኔታ ማየት ችለናል ማለት ነው። ሌላው ከኮንትሮባንድ ጋር የሚያያዝ ነው። ኮንትሮባንድ አሁንም ትልቅ ርብርብ የሚፈልግ ህገወጥ ስራ እንደሆነ አይተናል። አሁንም ቢሆን ህገወጥነት በኮንትሮባንድ በኩል ተስፋውን አልቆረጠም። የመያዝ አቅማችን ቢጨምርም ሰራተኞቻችን በዚህ በኩል የተሻለ አፈጻጸም ያሳዩ ቢሆንም አሁንም ቢሆን ብዙ መስራት እንዳለብን የሚያሳይ ነው። በተለይ በቁም ከብት፣ በግብርና ምርቶች፣ በማዕድናት ላይ ያለው ኮንትሮባንድ በተፈለገው ደረጃ ቁጥጥር እንዳልተደረገ፣ ማስቆም እንዳልተቻለ የሚያሳይ ነው። እነኚህ ነ ትልልቅ ተግዳሮቶቻችን ነበሩ ወይዘሮ አዳነች በመግለጫቸው በ2012 በጀት ዓመት ገቢን አሟጦ ለመሰብሰብ ግብር ከፋዩን የሚያበረታቱ አዲስ አሰራሮች መዘርጋታቸውንም አስታውቀዋል። ለመሰብሰብ ከታቀደው 248 ነጥብ 3 ቢሊየን ብር ውስጥ 150 ነጥብ 1 ቢሊየን ወይንም 60 በመቶ ከአገር ውስጥ ቀረጥ ቀሪው 98 ነጥብ 2 ቢሊዮን ወይም 40 በመቶ ከጉምሩክ ለመሰብሰብ መታቀዱን ተናግረዋል። የህግ ተገዥነትን ለማስፈን ህግን ማስከበርና የኮንትሮባንድ ቁጥጥርና ክትትል ስራዎች ተጠናክረው እንዲቀጥሉ እንደሚሰራ ወይዘሮ አዳንቻ ቤቤ አስታውቀዋል። በ2012 በ11ም በምናይበት ሰዓት ወደ 12ሺ ያህል ህቡ ኢኮኖሚ ውስጥ ያሉ ነጋዴዎች ወደ ግብር ስርዓቱ ወይም ደግሞ ወደ ህጋዊነት የመጡበት ሁኔታ አለ ካጠናከር ነው ከዚህ በፊት ስንገልጸው የነበረው ወደ አርባ እጅ የሚሆነው የንግዱ ማህበረሰብ ኢንፎርማል ኢኮኖሚ ወይም ደግሞ ኢ-መደበኛ ኢኮኖሚ ውስጥ ነው ያለው ብለን ስናነሳ የነበረው ነው እሱን በአብዛኛው ወደ ህጋዊነት ማምጣት ይቻላል የሚል እምነት አሳድረናል ፕሮጀክት ኦፊስ ተከፍቷል ያንን በተለያየ ጥናት ስናደርግ ቆይተናል በዚህ አመት ምን መስራት እንዳለብን እለይተናል ስለዚህ ከንግዱ ማህበረሰብም ከዚህ ኢንፎርማል ኢኮኖሚ ውስጥ ካለው ጋራ ተቀራርበን መነጋገር የቻልንበት ሁኔታ ስላለ በሚቀጥለው አመት ወደ ህጋዊነት በሚመጣበት ሰዓት የገቢ አሰባሰቡ የራሱ አስተዋጽኦ ያደርጋል። ኤክሳይዝ ታክስ፣ የተጨማሪ ሴት ታክስ፣ የጉምሩክ ቀረጥና ከቀረጥ ነጻ መብቶች ጋር የሚያያዙ ማሻሻያዎች እየተደረጉ ናቸው። እንዲሁም ደግሞ የጉምሩክ ታሪፍ ዓለም አቀፍ ላይ በተደረገው ማሻሻያ መስረት የራሱን ማሻሻያ እኛም እያየን ያለነው ያን መሰረት አድርገን እነኛ አንድ ላይ ሲደማመሩ አስተዋጽኦ ያደርጋሉ። በጀቱን ገቢውን ከፍ ሊያደርጉ ይችላሉ ብለን አይተናል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን እናመሰግናለን። ዘገባዎቻችን ይቀጥላሉ። የአዲስ አበባ ባላደራ ምክር ቤት ወይንም ባልደራስ እየተባለ የሚጠራው ተቋም ከመንግስት ጋር በቅርበት የሚሰሩ ግለሰቦች የጠራሁትን ጋዜጣዊ መግለጫ በኃይል በተኑብኝ ሲል ከሷል። ከዚህ በተጨማሪም ኢትዮጵያውያንና ዓለም አቀፉ ማህበረሰብ አባላቶችን ጨምሮ የታሰሩ የህሊና እስረኞች እንዲፈቱ በጥሪ ይተባብሩኝም ብሏል። ባልደራስ በአሁኑ ሰዓት አዲስ አበባ ከተማን የሚያስተዳድረው አካል ሕጋዊ የስልጣን ጊዜው ስላበቃ አዲስ ከንቲባ ሊመረጥ ይገባል ሲልም በሰብሳቢው በጋዜጠኛና የመብት ተሟጋጅ እስክንድር ነጋ በኩል ለቪኦኤ አስታውቋል። ሀብታሙ ስዩም ዝርዝሩን ይዟል። ከትናንት በስቲያ ጀምሮ በማኅበራዊ መገናኛዎች ሲዘዋውር የሰነበተ ትዕይንት ነው፤ እሰጣ ገባ ውስጥ የገቡ ወጣቶች መደማመጥ የጠፋበት አፍታ። ይህ የሆነው የአዲስ አበባ ባላደራ ምክር ቤት ወይንም ባልደራስ በሚል የሚጠራው ተቋም ለጋዜጠኞች መግለጫ ለመስጠት በጠራው መድረክ ላይ መሆኑን አፍታውን ያስቀሩት ጠቁመዋል። የመድረኩ መጨረሻ ይሄ ይሁን እንጂ ዓላማው ወቅታዊ የተቋሙን አቋም ማሳወቅ እንደነበረ የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ ይናገራል። ጋዜጣ መግለጫው የተጠራው በዋናነት ሰሞኑን ከሰኔ አስራ አምስት በኋላ ኢትዮጵያ ውስጥ ስለተፈጠሩት የሕሊና እስረኞችና አሁን ስለሚገኙበት በጣም አሰቃቂ በጣም አሳዛኝ አያያዝ አስመልክተን እናስተላልፈው መልእክት ነበር። ሆኖም ጋዜጣዊ መግለጫው ብዙም ሳይዘልቅ አደጋ ሊያደርሱ የሚችሉ መሳሪያዎችን የጨበጡ ወጣቶች ስነ ስርአቱ እንዲቋረጥ አድርገዋል፣ ወከባ ፈጽመዋል ሲል እስክንድር ይከሳል። ቦታ ላይ በተገኙበት ጊዜ በስውር የታጠቋቸው ጉዳት የሚያደርስ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜውም ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበር እና ይሄ በእጅጉ በእጅጉ አሳስ በማህበራዊ መገናኛዎች ላይ ከነበረው ክርክር መካከል አንዱ ረብሻው ተፈጥሯል፣ ነገር ግን የተባሉት ሰዎችና ግለሰቦች ስለትና፣ እንዲህ ደግሞ ለመገለጽም ያልተፈለገውን አይነት መሳሪያ ስለመያዛቸው ያን ያህል ማስረጃ ላይ የሚል ሙግት ነበረ። በስውር ነው ያዙት፣ ለፊት አይደለም። ያው ግልጽ ይመስለናል። ለፊት ይዘው አላወጡትም፣ ግን በሂደት በተለይ ከአካባቢ ጋዜጠኞች ከለቀቁ በኋላ በተለይ ምንነትን መግለጽ ያልፈለግነው ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት። ጋዜጠኛና የመብት ተሟጋች እስክንድር ነጋ የመሳሪያዎቹን ምንነት ለመግለጽ ለምን እንዳልፈለገ በጠየቅነው ጊዜ ይህንን ብሎናል። ምንነትን መግለጽ ስላልፈለግነው ጥቃት ማድረሻ ነገር በጣም አደገኛ፣ በነገራችን ላይ ለመግለጽ ያልፈለግነው ነገሮች እንዲባባሱ ጨማንፈልግ ነው በዋናነት እኛ መስፈርት ያደረግነው ይህን ነው። አንድ ደህንነታችን ነው ግን ከዛም በላይ ደግሞ በአጠቃላይ የፖለቲካ ሂደቱ እንዲረጋጋ እንጂ የበለጠ እንዲጋጋል ለማንፈልግ ነው። ልጆቹ ወጣቶቹ ስልጣን ላይ ካሉ ወገኖች ጋር ቅርበት ያለ ትስስር አላቸው። እስክንድር ከዚህ በተጨማሪ የተወሰኑ የፖሊስና የጸጥታ ኃይሎች ጥበቃና ከለላ ከመስጠት ይልቅ መድረኩን ከሚያውኩ ወጣቶች ጋር አብረው ነበር ሲል ይከሳል። የትናንት በስቲያው ጋዜጣዊ መግለጫ የተዘጋጀው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ አዲሱ የኢትዮጵያ አስተዳደር ወደ ሥልጣን ከመጣ ወዲህ የክልና እስረኞች እየተፈጠሩ እንደሆነ ለማሳወቅ ያለምንም ቅድመ ሁኔታም እንዲፈቱ ድምፁን እንዲያሰማም ለመጠየቅ እንደሆነም ነግሮናል። ከዚህ በተጨማሪም አሁን በስራ ላይ ያለውን የአዲስ አበባ ከተማ መስተዳደር በተመለከተ በባልደራስ በኩል ሊነሳ የተዘጋጀውን ጉዳይም ጠቅሰዋል። ለአዲስ አበባ ከንቲባና የአዲስ አበባ መስተዳደር አምስት ዓመቱ በምርጫ የነበረውን አምስት ዓመት ሲያጠናቅቅ የአዲስ አበባ መስተዳደር ለአንድ ዓመት ተራዝሞለት መደረግ ነው። ይህ የአንድ አመት ጊዜ ሰኔ ሰላሳ ተጠናቋል። ከዛ በኋላ ያለ ህግ ነው ያለው። ከተማውን እየመራ ያለው መስተዳደር ምንም አይነት የህግ መሰረት የለውም። በከተማው አዲስ ከንቲባ ያስፈልጋታል ብለን እናስባለን። አዲሱ ከንቲባ በአመለካከታቸው ከብዙሀኑ የከተማ ነዋሪዎች ጋር የሚቀራረብ ሊሆን ይገባል። የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎችን ጥያቄና መብት ለማስከበር የተቋቋመ መሆኑን በተደጋጋሚ መናገሩ ይታወሳል። ሀብታሙን እናመሰግናለን። ባልደራስ ላቀረባቸው ክሶችና ተያያዥ ጉዳዮች የአዲስ አበባው ዘጋቢያችን መለስካቸው አመሃ መልስ ለመሻት ወደ አዲስ አበባ ከተማ ምክትል ከንቲባ ቢሮ ብቅ ብሎ ነበር። መንደርደሪያውን እንዲህ ጽፎልናል። የአዲስ አበባ ከተማ ባለ አደራ ምክር ቤት ብሎ ራሱን የሚጠራው አካል ከጥቂት ቀናት በፊት በሰጠው ጋዜጣዊ መግለጫ ከተፈጠረ ሁኔታ ጋር የአዲስ አበባ አስተዳደር ምንም የሚያገናኘው ጉዳይ እንደሌለ አስታውቋል። በተለይ በአንዳንድ ማኅበራዊ ገጾች ላይ የሚታዩ መረጃዎች ከእውነት የራቁ መሆናቸውን የከንቲባው ጽሕፈት ቤት ቃል አቀባይ ወይዘሪት ፌቨን ተሾመ ገልጠዋል። ይላል መለስካቸው። ይቀጥላል ዘገባውን በአቶ እስክንድር ነጋ የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ብሎ የሚጠራው አካል ሰሞኑን በሰጠው ጋዜጣዊ መግለጫ ላይ በጋዜጠኝነት የማይታወቁ ወጣቶች ተደራጅተው በመግባት የመግለጫውን ሂደት በሚያውክ መልኩና ማስፈራራት በተፈጸመበት ድርጊት የአዲስ አበባ አስተዳደር ምንም አይነት ሚና የለውም ሲሉ የከንቲባው ጽሕፈት ቤት ቃል አቀባይ ወይዘርት ፌበን ተሾመ ለቪኦኤ አስታውቀዋል። ቃል አቀባዩ እንደሚሉት እሳቸውም እንደ ማንኛውም ሰው ድርጊቱን ሲፈጸም የተመለከቱት በማኅበራዊ መገናኛዎች ላይ ነው። በተለይም ድርጊቱ ከከንቲባው ከኢንጂነር ታከለ ኡማ ጋር ግንኙነት ያለው በማስመሰል በማህበራዊ መገናኛ ብዙሀን የቀረበው ወጣት በእጅጉ የተዛባ እንደሆነ ያስረዳሉ። የዚህን ልጅ ድርጊቱንም ፎቶንም አይተናል። በአጋጣሚ ያ በሶሻል ሚዲያ ላይ በተለይ ከከንቲባው ጋር ከኢንጂነር ታከለ ኡማ ጋር የነበረውን ፎቶ ይዘው ከሱ ነው የተላከው የሚል አንዳንድ የተዛቡ መረጃዎችም ሲሰራጩ አይተናል። ቃል አቀባዩ አክለውም ድርጊቱን የፈጸመው ወጣት እንዴት ከከንቲባው ጋር ፎቶግራፍ እንደተነሳና ማህበራዊ መገናኛ ብዙሀኑ ይህን እንዴት እንደተጠቀምበትም አስረድተዋል። ነገር ግን ያ ፎቶ የተለቀቀው ከአንድ ወር በፊት በራሳችን ይፋዊ ገጽ ላይ ነው። ኢንጂነር ታከለ ኡማ የአዲስ አበባ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ናቸው። በወቅቱ ወደ አዲስ አበባ ዩኒቨርሲቲ ያመሩት ወርሃዊ የቦርድ ስብሰባ ላይ ለመካፈል ነበር። የቦርድ ስብሰባውንም ከጨረሱ በኋላ ወቅቱ ክረምት እንደመሆኑ የችግኝ ተከላ መርሃ ግብር የሚያስጀምርንበት ወቅት ነበር ያ ጊዜና ከተማሪዎችና ከዩኒቨርሲቲው መምህራን እንዲሁም ከሌሎች የቦርድ አባላት ጋር በመሆን አንድ ላይ ችግኝ ተከላ አካሂደዋል። ይሄ ልጅ ደግሞ በወቅቱ እንደ ማንኛውም ተማሪ በተማሪዎች ህብረት በኩል ተጠርቶ ችግኝ ተከላው ላይ የተሳተፈ የነበረ የሁለተኛ ዓመት አሁን እንዳጣራሁት የፖለቲካል ሳይንስ ተማሪ ነው። በወቅቱ እኛም እንደ ማንኛውም ተማሪ ሌላ ጊዜ ሄደው ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል ከአዲስ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶን ተጠቅመነው ነበር። ከዛ በኋላ ልጁ በራሱ መንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንችልም። ምክንያቱም እኛ ያኔ ስናገኘው እንደ ማንኛውም ተማሪ ሆኖ ችግኝ ተከላው ላይ ሲሳተፍ ነው ያገኛል። አቶ እስክንድር ነጋ በዕለቱ የመግለጫውን ሂደት ሲያውቁ የነበሩት ወጣቶች በእጃቸው ጉዳት ሊያደርሱ የሚችሉ ቁሳቁሶችን ይዘው እንደነበረ እና በቅንጅት ሲሰሩ እንደነበረም አብራርተዋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። አድማጮቻችን፣ አንድ ሁለት ነጥቦችን እዚህ ጋር እናስታውሳችሁ። የምክትል ከንቲባው ቃል አቀባይ ወይዘሪት ፌቨን ተሾመ በእለቱ ስለነበረው ግብ ግብ ተጠይቀው ጥቅስ እኔም እንደማንኛውም ሰው በሚዲያ ነው የሰማሁትና ይህን ከፖሊስ ማጣራት ትችላላችሁ ማለታቸውን በተጨማሪም የምክትል ከንቲባው የስራ ዘመን ሰኔ 30 ቀን አልፏል ሲል እስክንድር ያነሳው ጥያቄ ላይ ቃል አቀባይ ተጠይቀው የጊዜ ገደቡ መቼ እንደሚያበቃ ተጨባጭ መረጃ የለኝምና አጣርቼ እመለሳለሁ ማለታቸውን ልናስታውስ እንወዳለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል እንዲሁም በአሀዱ 94.3 ላይ እንደሚሰማ ከወዲሁ እንገልጣለን። የምሽቱን ዋና ዋና ዜና እናስታውሳችሁ። የዩናይትድ ስቴትስ ቦይንግ ኩባንያ ኢትዮጵያና ኢንዶኔዥያ ላይ ለደረሱት የበርካታ ሰው ሕይወት ያጠፉ የአውሮፕላን አደጋዎች ለተጎዱ ሰዎች ቤተሰቦችና ማህበረሰቦች መርጃ የሚውል አንድ መቶ ሚሊዮን ዶላር መመደቡን ማስታወቁ ሲታወስ፣ በኢትዮጵያ አየር መንገድ አውሮፕላን አደጋ ሰለባዎች ቤተሰቦችና ቦይንግ ሰባት መቶ ሰላሳ ሰባት ማክስ ጀቱ የወደቀበት አካባቢ አርሶ አደሮች ግን ስለ ገንዘቡ ምንም የሰማ ነው ነገር የለም ማለታቸውን ሮይተርስ ዘግበዋል። እስከ ምሽቱ አራት ሰዓት እንቆያለን። መልካም ምሽት። በድጋሚ አንድ ዘገባ እናስከትል። ሰሞኑን ኬንያ ካኩማ ስደተኞች መጠለያ በደረሰ የጸጥታ ችግር የሰው ህይወት ማለፉን ስደተኞች ተናግረዋል። ችግሩ የተከሰተው ታጣቂዎች በስደተኞች ላይ ጉዳት በማድረሳቸው መሆኑን የአሜሪካ ድምፅ ያነጋገራቸው ስደተኞች ተናግረዋል። የተባበሩት መንግስታት የስደተኞች ጉዳይ በካምፑ የጸጥታ ችግር እንደነበር ገልጧል። ዳዊት ገልሞ ዝርዝር አለው። በኬንያ ካኩማ ስደተኞች መጠለያ በደረሰው የጸጥታ ችግር በስደተኛው ላይ ጉዳት መድረሱን የተናገሩት የካምፑ ነዋሪዎች ናቸው። አንድ ስማቸው እንዳይጠቀስ የጠየቁ የካምፑ ነዋሪ ችግሩ ከአገባድነው ሳምንት መጀመሪያ ያሰኘው ጀምሮ እስከ ትላንት ሐሙስ እንደነበር ገልጸዋል። የጸጥታ መደፍረሱ የተከሰተው ከአቅራቢያው እንደመጡ የተገለጹ ታጣቂዎች የስደተኞች ካምፕ ውስጥ ገብቶ በስደተኞች ላይ ጉዳት በማድረሳቸው ሲሆን ስደተኞችም ለአጸፋው ደህንነታችን ይጠበቁ በማለት የተቃውሞ ሰልፍ ሲያደርጉ ከአካባቢው ህብረተሰብ ጋር ግጭት በመፈጠሩ መሆኑን የአሜሪካ ድምፅ ያነጋገራቸው ስደተኞች ገልጸዋል። ሮብ ማታ ከአቅራቢያው እንደመጡ የሚገመቱ ሰዎች ከኩማንድ በሚባል ቦታ ጥቃት እንዳደረሱ ስማቸው እንዳይጠቀስ የጠየቁ ስደተኛ ተናግረዋል። ማታ ነው ከአካባቢው ኅብረተሰብ እንደሆኑ የሚገመቱ ታጣቂዎች የአንድ ስደተኞች ቤት ሰብረው ገብተው እናት፣ አባትና ልጅ ላይ ተኩሰው አቁስለዋቸዋል። ከዚያ የተጎዳችው እናት ሐሙስ ጠዋት ህይወቷ አለፈ። ሁከቱ እስከ ትላንት የዘለቀ መሆኑን ስደተኞች ገልጸዋል። ሌላ የካምፑ ነዋሪ ስለ ሁኔታው ሲናገሩ ትላንት ከካኩማ ሶስት አካባቢ ታሞ ህይወቱ ያለፈውን ስደተኛ ለመቅበር ጉድጓድ እየቆፈሩ በነበረበት ወቅት ጥቃት ተከፍቶባቸው ሁለት ሰዎች እንደቆሰሉ በህመም ህይወቱ አልፎ ስርዓተ ቀብሩ ሊካሄድ የነበረው ስደተኛም በወቅቱ መቅበር እንደተሳናቸው ገልጸዋል። ስደተኞች የኬንያ ፖሊስ ችግሩን ለመቆጣጠር ቢሞክርም ጥቃቱን በጊዜ አለማስቆሙን ተናግረዋል። ካምፑን የሚያስተዳድረው የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ተከሰተ ስለተባሉ ችግር ተጠይቀዋል። የዩኤንኤችሲአር ኬንያ ቅርንጫፍ ቢሮ ቃል አቀባይ ይቦን እንደጌ በሰኔ 30 እንዲሁም ሐምሌ 3 በካኩማ የጸጥታ ችግር መከሰቱን አረጋግጠዋል። በዚህም ከአካባቢው እንደመጡ የተነገረው ታጣቂዎች በስደተኞች ላይ ተኩስ ከፍተው ጉዳት ማድረሳቸውንና ንብረት መዝረፋቸውን ገልጸዋል። ስደተኞች በዚህን ጊዜ የተቃውሞ ሰልፍ ሲያደርጉ ነገሩን የኬንያ ፖሊስ በቁጥጥር እንዲውል አድርጎታል ብለዋል። በኬንያ ስደተኞች ጉዳይ አንድ ስማቸው እንዲገለጽ ያልፈልጉ ባልደረባ በዚህ ሳምንት መጀመሪያ በካኩማ የጸጥታ ችግር እንደነበር ገልጸው አሁን ግን የአገሩ ፖሊስ የተፈጠረውን ችግር መቆጣጠሩን ለአሜሪካ ድምጽ ገልጸዋል። ስደተኞች በተፈጠረው ችግር የሰው ህይወት አልፈዋል ቢሉም ዩኤንኤችሲአርም ሆነ የኬንያ መንግስት ግን አልፈዋል ስለተባለው የስደተኞች ህይወት እየተናገሩት የለም ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ገልሞን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። ፌዴራሊዝምና ህገ መንግሥታዊነት በኢትዮጵያ ፌዴራሊዝምና ህገ መንግስታዊነት በኢትዮጵያ በሚል ርዕስ በቅርቡ ተካሂዶ በነበረ ውይይት አያሌ ነጥቦች ተነስተዋል። ህገ መንግስቱ ተግባራዊ አልተደረገም። ህገ መንግስቱ የአሸናፊዎች እንጂ ትክክለኛ የፖለቲካ ሰነድ አይደለም። ህገ መንግስቱም ሆነ የፌዴራል ስርዓቱ መዋቅራዊ ችግር አለባቸው። የሀገሪቱ ችግሮች ሁሉ በፌዴራሊዝም ስርዓቱ ላይ መለጠፍ ትክክለኛ አስተያይ አይደለም የሚሉና የመሳሰሉ አስተያየቶች በስፋት ተሰንዝረዋል። መለስካቸው አምሃ ውይይቱን ተከታትሏል። ባለፈው ሳምንት መገባደጃ ላይ ተከፍቶ በነበረው የውይይት መድረክ ላይ የመወያያ ሀሳብ ካቀረቡት መካከል በቀደሙት ሁለት አስርት ዓመታት በኢትዮጵያ ፖለቲካ ስማቸው ጎልቶ ከሚሰሙት አንዱ አቶ ልደቱ አያሌው ናቸው። በሳቸው አመለካከት በሀገሪቱ ከሚታዩት ችግሮች አንዱ የውይይት ጥራት ችግር ነው። በውይይቱ ከእሳቸው ቀድመው መድረክ ይዘው የነበሩትን በመጥቀስም ብዙ ክርክር የሌለባቸውን ጉዳዮች አንስተው እንደነበረም በምሳሌነት አቅርበው ከንቱ ጊዜ ማባከን እንደሆነ አመልክተዋል። እንደ አቶ ወረደቱ አታይ ዛሬ በኢትዮጵያ ፌዴራሊዝም እንደ አስተዳደር ስርዓት ተቃውሞ የሚነሳበት አይደለም። ተቃውሞ ምን አይነት ፌዴራሊዝም የሚለው ነው። በኢትዮጵያ የብሔሮች መብቶች መከበር ክርክር የሚነሳበት ጉዳይ አይደለም። የሚያከራክር ነው ያሉትን ደግሞ በዚህ መልክ አቅርበውታል። ዋናው ችግር የፌዴራሊዝሙ ችግር አይደለም። ፌዴራሊዝሙን ዲሞክራሲያዊ ማድረግና ፈንክሽናል ማድረግ ነው ወይም መንግስትን ዲሞክራሲያዊ ማድረግና ፈንክሽናል ማድረግ ነው። በብሔር የተደራጀ አገር፣ በብሔር የተደራጀ የፖለቲካ ድርጅት መቼውንም ጊዜ ቢሆን ዲሞክራቲክ ሊሆን አይችልም። በብሔር ተደራጅቶ በብሔር ሰው አዋጥቶ ፌዴራል መንግስት የሚመሰርት የፖለቲካ ስርዓት መቼውንም ቢሆን ፈንክሽናል ሊሆን አይችልም። ትልቁ ችግር ነው። በቀደም ከልባቸው የሆን አይሆን አላውቅም፣ ጠቅላይ ሚኒስትሩ እንዳሉት መፍትሄው የኢትዮጵያን የፌዴራል አደረጃጀት ከብሔር ማንነት ማላቀቅ ነው። ከዛ ከተላቀቀ ችግር ነው። ሌሎች መስፈርቶችን ሌሎች ጉዳዮችን ግምት ውስጥ እስካስገባ ድረስ ችግር የለውም። አሁን በብሔር ፖለቲካ አቀንቃኞች እንዲከበሩ የሚፈለጉ መብቶች ሁሉ ብሔር ተኮር ባልሆነ የፌዴራል አደረጃጀትም ሊከበሩ የሚችሉ ናቸው። በቋንቋ መናገር፣ መማር፣ መዳኘት፣ ራስን በራስ በአካባቢ ማስተዳደር፣ ባህልን ማዳበር አይደለም ቀርቶ የፌዴራል አደረጃጀት ባለው አገርና በአሃዳዊ መንግስትም ይከበራል። የኢትዮጵያ ፌዴራሊዝም ችግር በብሔርተኝነት መዋቀሩ እንደሆነም በዝርዝር ያስረዳሉ። አዲስ ፋሽን መጥቷል፣ ዴሞክራቲክ ብሔርተኝነት የሚባል አይም ሶሪ ቱ ሳይ ዴሞክራቲክ የሚባል ብሔርተኝነት የለም። ብሔርተኝነት ብሔርተኝነት ነው። ለኔ ብቻ የሚል ነው። ለመቻቻል በር የሚከፍት አይደለም። አላስፈላጊ የሆነ የጽንፍ ፉክክር ውስጥ የሚገባ ነው። ግጭት ነው የሚያመጣው። ዴሞክራቲክ ሊሆን አይችልም። ናቹራል ዴሞክራቲክ የሚሆነው በሐሳብ የምናመኑ የአንድ ሀገር ችግር ብዙ ፈርጅ ያለው ነው። እነሱን ሁሉ ግምት ውስጥ አስገብተን የምንደራደረው የምንወያየው ስለ አጠቃላይ ችግራችን ሲሆን አንድን የማንነት መገለጫ ወስደን የአጠቃላይ የስርዓቱ መገለጫ ባደረግንበት ሁኔታ እሱን ኮንስቲቱሽናል ባደረግንበት ሁኔታ እሱን በፌዴራል አደረጃጀት ኢንስቲቱሽናል ባደረግንበት ሁኔታ ዴሞክራሲም ጠንካራ መንግስትም ሊመጣ አይችልም። የውጭጭ መንግስት በውጭጭ መንግስት ውስጥ የሰከነ ጠንካራ የሆነ ሀይል መፍጠር አይቻልም። ለጊዜው ሊፈጠር ይችላል። ቀደም ሲል እንዳየ ሄዶ ሄዶ ግን መበተን አማራጭ በዚህ መድረክ ላይ ሌላው የውይይት ሀሳብ የሰጡት በአዲስ አበባ ዩኒቨርሲቲ የህግ መምህር በተለይም በህገ መንግሥት አስተምህሮ የታወቁት አቶ ሙልጌታ አረጋዊ ናቸው። አቶ ሙልጌታ በኢትዮጵያ ፌዴራል ስርዓት መዋቅራዊ ችግር አለው በሚለው ከአቶ ልደቱ ጋር የሚስማሙ ይመስላል። ስትራክቸር ያላልኳችሁ ምንድን ነው? ፌዴራሊዝም ይሆን እንኳን ቢባል አሁን ያለው ፌዴራሊዝም ነው ወይ ይፈልገው በተለይ አሁን ኤቪደንሶች እያየ ነው። እንደዚህ ለመቀጠል እንፈልጋል? ብንፈልግስ እንችላለን? ለዚህ ተፋፈን እዚህ ጀነራል ጻድቃን አሉ። አንድ ጊዜ ምን አሉ? ለምሳሌ በተለያዩ በአማራና በትግራይ ያለው ሪሌሽንሽፕ አሁን ከቀጠለ እና ኮንፍሮንቴሽኑ በሆነ ነገር ሶፍትን ማድረግ ካልቻል ወዴት ነው የሚሄደው? ኦፕን ወደ ሆነ ኮንፍሊክት ማለት እንችላለን። ባይ ዘ ወይ መስመሩ አሁን በጣም ቀጭን ነው። ይሄን ማስተዋል በሲቪል ዋር እና በፒስፉል ሞዴሬት በሆነ መንገድ የሚሄድ እድላችን አሁን ላይክ ምንድነው ክሮስ ሮድስ ላይ ያለና ያን ያህል የሚያዘንጥ ነገር የለንም። ትንሽ ነገር ብልጭ ብል ላናቋሙ ይስራል። ምንድነው መደረግ አለበት ምለው ኮንስቲቱሽኑ ሪቪዚት መደረግ አለበት ስትራክቸራል ፕሮብለም አለበት። አቶ ሙሉጌታ የኢትዮጵያ ፌዴራላዊ ስርዓት ያለው መዋቅራዊ ችግር ዘርፈ ብዙ መሆኑን ያሳዩት በተለያየ መንገድ ነው። በአንድ በኩል ያደጎች የማደንቃቸው የህገ መንግስት ተግባራዊ ስላላረጉት አወገዝኳቸው አይደል? አካውንታብል ስላልሆኑ። በሌላ በኩል ደግሞ እንኳን የህገ መንግስት ተግባራዊ አላረጉት ላልደረጉ፣ በሌላ በኩል ህገ መንግስቱ እንደወረደ ቃል በቃል ተግባራዊ ተደርጎ ቢሆን ኖሮ አሁን ኢትዮጵያ የምንላት ሀገር አትኖርም ነበር። ሀገሮች ክልሎች ተገነጣጥሎ ድሮ አልቆ ነበረ። እንኳን ተግባራዊ ሆኖ ተግባራዊ ሳይሆን ለምሳሌ ትግራይ ብትሄዱ አሁን መገንጠል ኢንተርቴይን እየተደረገ ትግራይ ላይ እየተደረገ ምን ችግር ተፈጥሮ ነው ወደ መገንጠል የምትሄዱ ሲባል፣ የሚነሱት ማስረጃ ብለው የሚቀርቡት ነገሮች በጣም በጣም የሚገቡ ናቸው። ግለሰብ እንኳን ቶሎሬት ሊያደርጋቸው የሚችል ችግሮች ናቸው እና መንገድ ተዘጋብኝ ብለ አገረ ገን እንጥላለን። ይህ ብቻ አይደለም። በዚህ መዋቅር ችግር ምክንያት የተፈጠረው ሌላው ችግር ደግሞ አሉን ወይም ሌላውን የፌዴራል አህድ ወይም የፌዴራል ስርዓቱን የማስፈራራት ኃይል እንዳጎናጸፈው ይጠቁማሉ። እና ምንድን ነው የሚያሳየው? እሱ የሆነ ችግር አለ ማለት ነው። ብላክ ሚሊንግ ኤለመንት አለው ህገ መንግስቱ ማለት ነው። አንድ ስቴት ዘሆል ፌዴሬሽን ብላክሜል የማድረግ አቅም አለው ማለት ነው። እና ለምሳሌ የትግራይ መንግስት በጣም ተደራጅተዋል፣ በጣም ታጥቀዋል። ሴንትራል ጋቨርንመንቱ ወይም ፌዴራል ጋቨርንመንት የሚያዘው ትዕዛዝ አልቀበልም ቢል ምንም ሊፈታል ባይዘ ይህ ሪል የመሆን አቅሙ ኤግዛምፕል አለ ባውንደሪ ኮሚሽን በሚመለከት አዋጅ ወጥቶ የተፈጠረው ነገር ታውቃላችሁ። አሁን ሌላ አዋጅ ፌዴራል መንግስቱ ቢያወጣ እንደት ነው? ኦፍ ኮርስ የአማራ መንግስት አሁን እየተዳከመ ይመስላል። ሜይ ቢ የአማራ መንግስት እምቢ ላይ ይችላል። የትግራይ መንግስት ካየነው ግን ብዙ የፌዴራል መንግስት ኢኒሽቲቮች እምቢ ማለት ይችላል። ዋት ዱ ዱ ሾርት ኦፍ ጎኝቶ እና በቃ ይህን ያህል ነው ዲፈረንሱ በጣም ተጠግተናል። ከዚህ በኋላ አብዞርብ ማድረግ የምንችለ የክራይሲስ ደረጃ በጣም ሚሚትት ነው። ትንሽ ስህተታውን ወደ እሳት ውስጥ ሊጨምረን ይችላል። ዶክተር አሰፋ ፍስሐ በአዲስ አበባ ዩኒቨርሲቲ በፌዴራሊዝም ጉዳዮች ምርምር የሰሩና የሚያስተምሩ ናቸው። ዶክተር አሰፋ ሌላው በዚህ መድረክ ላይ የውይይት መነሻ ሀሳብ ያቀረቡም ነበሩ። በእሳቸው አመለካከት ያለው የፌዴራሊዝም ስርዓት ብዙ ሊሻሻሉ የሚችሉ ጉድለቶች እንዳሉት የሚያምኑ ቢሆንም የሀገሪቱን ችግሮች ሁሉ ከፌዴራሊዝም ስርዓቱ ጋር ማያያዙ ትክክል አይደለም ይላሉ። አሁን ባለው ሁኔታ ውይይቶቹ በርከት እያሉ ስለሆነ ባለፉት አንድ አመታት የአሁኑንም ጨምሮ ማለት ነው በየመድረኩ የምሰማው ነገር አሁን ኢትዮጵያ ውስጥ ያሉት በርካታ ችግሮች ሁሉንም ከፌዴራሊዝም ጋር እያይዞ የመለጠፍ በሽታ አለ። ይሄ በጣም ጥንቃቄ የሚያስፈልገው ይመስለኛል። ከፌዴራል ስርዓቱ ጋር የሚገናኙ ችግሮች አሉ፣ መፍትሄ የሚያስፈልጋቸው ውይይት የሚያስፈልጋቸው ቲንክ ውይይቶችም ለዚሁ መስለኛል ጠቃሚ የሚሆኑት የሚቀይሩ የሚሻሻሉ ነገሮች የሉም ማለት አይደለም። ግን በርካታ ባንኮች መዘረፍ ወይም የዜጎች ከቦታ ቦታ መፈናቀል፣ የስርዓት አልበኝነት መብዛት ወዘተ መጥቀስ ይቻላል። ምንም ከፌዴራል ስርዓቱ ጋር የሚገናኝ ነገር አይደለም። አቶ ወልደቷ አያሌው ለዚህ ምላሽ ሰጥተው ነበረ። ሁሉን ችግር ከፌዴራሊዝም ጋር ለምናያይዘው ይባላል፣ መያያዝ የለበትም ግን በርካታው ችግር ይያያዛል። ምን አዲስ ነገር ኢትዮጵያ ውስጥ ኑሮ ነው በሚሊዮን የሚቆጠር ህዝብ እየተፈናቀለ ያለው። ምን አዲስ ነገር ኢትዮጵያ ውስጥ ኑሮ ነው ሰዎች በመኪና መገናኘት አቅቷቸው በአውሮፕላን የሚጓጓዙት? ምን አዲስ ነገር ተፈጥሮ ነው ከኔ አካባቢ ውጣ፣ ያንተ አይደለም እየተባለ ሰዎች የሚባረሩት፣ ከቦታ ቦታ እንደ ልብ መንቀሳቀስ የማይችሉት፣ የሚገዳደሉት ክፉ ሰዎች ስለመጡ ነው? ከድሮቹ የተለዩ አይደለም። ይሄ መዋቅራዊ ሲስተሚክ የሆነ ችግር ስላለብን ነው። ይሄ ችግር ከህገ መንግስቱ ከፌዴራል አደረጃጀቱ ጋር የተያያዘ ነው። በዚህ ደረጃ ይህን ጉዳይ ማየት ያለብን ይመስለኛል። የውይይት ሀሳብ አቅራቢዎች የተለያዩ የመፍትሄ ሀሳቦችም አቅርበዋል። አቶ ሙሉጌታ አረጋዊ ያቀረቡት ሀሳብ አዲስ የክልል አወቃቀር ቢኖር ይሻላል የሚል ነው። ኦሮሚያና ትግራይ እንዴት ነው የምታወዳቱ? አሁን ኦሮሚያ ኦሮሚያ ሆኖ መቀጠል ካለበት፣ አማራ አማራ ሆኖ መቀጠል ካለበት እንደ ክልል እንዴት ነው የትግራይ ክልል ሴኩሪቲ የሚሰማው ባላንስ ይኖራ ነው? በእነዚህ የተለያዩ ስቴቶች በዚህ ተቀጠሉ ወይስ የስቴቶች ቁጥር ልክ ደቡብ ህዝቦች አሁን ስቴቶች ጨምሩ ይጨመሩልን እንደሚሉ ወይስ ስቴቶች መጨመሩ ሞር ሴኪሪቲ ይፈጥርልን ይሆናል? እሱ ሪቪዚት መደረግ ያለበት ነገር ነው። ለምሳሌ አማራ ሶስት፣ አራት ቢሆን ወይም ኦሮሞ ሶስት አራት ቢሆን የሚፈለገው ሰልፍ ጋቨርንመንት እና ዲሞክራቲክ ሶሳይቲ መፍጠር ከሆነ ግግም ብሎ አንዱ በጣም ጃይንት ስቴት ፈጥራ ሌላው ትንሽ ስቴት ሆኖ፣ ግን እኔ እኮ ታሪክ ያለኝ ቦታ እኮ እየተሰጠኝ አይደለም እንዲል ከምታረገው በፖፕሌሽናቸው ባላንስድ የሆኑ ስቴቶች በዝቶ ማለት ነው ወደ 30 ወደ 40 ቢሆኑ በዝተው፣ ግን ተመጣጣኝ የሆነ ጉልበት ያላቸው ስቴቶች ቢፈጠሩ የመከባበርና ኮምፕሮማይዝ ማድረግ እድላቸው ይጨምር ይመስለኛል። እያስባበረ አቶ ልደቱ በበኩላቸው በኢትዮጵያ ዛሬ የሚታየው መሰረታዊ የፖለቲካ ቅራኔ በኢትዮጵያ ብሔረተኝነትና በንዑስ ብሔር ብሔረተኝነት መካከል ነው ይላሉ። ለዚህ ግን መፍትሄው ሩቅ እንዳልሆነም ያስረዳሉ። ስለዚህ እኔ የሚታየኝ ምንድን ነው፣ ሁለት የኃይል አስተላልፎች አሉ። እነዚህ መታረቅ አለባቸው። እነዚህ እንዲታረቁ ደግሞ የኢትዮጵያ የፖለቲካ ኃይሎች ዊሊንግ መሆን አለበት። እኔ ይሄ በጣም ውስብስብ እና አስቸጋሪ ችግር ሆኖ አይመስለኝም። ብሔረሰብ ኢትዮጵያ ውስጥ ብቻ አይደለም ያለው የተለያየ ቋንቋ፣ ባህል ኢትዮጵያ ውስጥ ብቻ አይደለም ያለው። በብዙ ዓለሞች አሉ አለ ኔሽን ስቴት ምትላቸው በቁጥር ናቸው ሁለት እና ሶስት ሀገሮች ቢሆኑ ነው። ታዲያ ችግሩ ምንድን ነው? እነሱ ችግራቸውን ሲፈቱ እኛ ለምንድን ነው ችግራችንን ያልፈታ ነው? ችግራችን በሌላ ሀገር የሌለና እጅግ ውስብስብ ሆኖ ሳይሆን የኢትዮጵያ የፖለቲካ ኤሊቶች ቁጭ ብለን ችግራችንን በመነጋገር በመደማመጥ፣ በመቻቻል፣ በመደራደር የመፍታት አቅምና ፍላጎት የሌለን በመሆኑ እኛ ላይ ነው ችግሩ ያለው። ስለዚህ ወደዚህ ነው መምጣት ያለብን። ስለዚህ ይሄ ለውጥ የሚባለው ነገር እነዚህን ስትራክቸራል ችግሮች በደንብ የማያይ ከሆነ ለእኔ ለውጥ አይደለም፣ የውሸት ለውጥ ነው የሚሆ ስለዚህ ይህን ሳንነካ ይሄን ለውጥ እንሻገረዋለን የሚለው ነገር የኢትዮጵያን ሪያሊቲ ያለማወቅ ነው። በውይይቱ መድረክ የውይይት መነሻ ሀሳብ ካቀረቡትም ሆነ ከሌሎች ታዳሚዎች የመፍትሄ ሀሳቦች ተሰንዝረው ነበረ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። የዕለተ አርብ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከተለመዱት የስርጭታችን መስመሮች በተጨማሪ ታዲያ አሃዱ ራዲዮ 94 ነጥብ 3 ላይም እንደምታገኙን ልናስታውሳችሁ እንወዳለን። በድጋሚ በመቀጠል የሚሰማው እሰጥ አገባ ነው። የሁለቱን የኢህአደግ አባል ፓርቲዎች ህወሓትንና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረገ የሁለቱ ወገን እይታ ክርክር ነው። ሰጣ ገባ ለምሽቱ ይዞ የቀረበው ተከራካሪዎች፣ አቶ የማነ ካሳ በመቀሌ ዩኒቨርስቲ የህግ መምህር፣ አቶ ባንታዮ ሽፈራው በባህርዳር ዩኒቨርስቲ ፖለቲካ ሳይንስ መምህር፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ወደ ክርክሩ ሚሄድ እንግዶች፣ የሁለታችሁንም አመሰግናለሁ። ከትላንት በስቲያና ትላንት በህወሓትና አዴፓ ያልተለመዱ ማለት የሚቻሉ የሁለቱን ድርጅቶችም አቋምና ግንኙነት ጥያቄ ውስጥ የከተቱ የሚመስሉ ሀሳቦች የታጨቁባቸው መግለጫዎች ወጥተዋል። ይልቁንም ደግሞ ዛሬ በሀገሪቱ በሚታየው ውጥረትና በቅርቡ ከተፈጸሙ ከፍተኛ ባለስልጣናት ግድያ አንጻር የፖለቲካ ውጥረቱ እየተጋጋመ እየተባባሰ ሄደ ይመስላል። እስኪ የእናንተን መሰረታዊ ጭብጡን የተመለከተ ግምገማ እናአስቀድም አቶ የማነ ከርሶ

ምናልባት የምታስታውስ ከሆነ አሚላክ ከአንድ አመት በፊት ከአንድ አመት ምናምን በፊት ማለት ጠቅላይ ሚኒስትር በተለያዩ የአሜር ከመመረቃቸው በፊት ሁሉም ድርጅቶች አራት ድርጅቶች አመራር መጣቸው የፕሬስ ኮንፈረንስ በቴሌቪዥን ሰጠው ነበር፣ እና መራሃዛ ግንኙነት ምናም የሚል በመካከላቸው እንዳለ አስቀምጠው ነበር። ስለዚህ ቢያንስ ቢያንስ ኦፊሻል ከተናገርበት ከዛ ጀምሮ በምናይበት ጊዜ ለፓርቲዎች መካከል በተለይ በዚህ አንድ አመት ውስጥ ደግሞ መተማመንና መወር ዛገቡ የቆየበት ሁኔታ ስብሰባ አንድ ላይ ተሰብስቦ ከስብሰባ ከወጡ በኋላ ወደ ክልላቸው ከተመለሱ አንዱ ሌላውን የሚከስበት ሁኔታ ነው የነበረው። ይህ ደግሞ ህዝቡ ማንም ህዝብ በሚያውቀው ማለት ነው ምንድን ነው አንዱ ነው ያሉት ወይ እንዴት ነው ኢህአዴግ? የለም እስካሁን መባል የተደረሰበት ሁኔታ ነው የነበረውና፣ ስለዚህ ከዚህ ተነስቶ ኦፊሻል ነው በኦፊሻል ደረጃ በኢህአዴግ እንግዲህ በምርጫ ህጋችንን በፖለቲካ ፓርቲዎች ህጋችንን በምናይበት ጊዜ ግንባር መመስረት የሚቻለው የጋራ ፖለቲካዊ ፕሮግራም ይዘነን የሚለው እንግዲህ የጋራ ፖለቲካ ፕሮግራም አንዱ አብዮታዊ ዲሞክራሲ ይዘው ነው የተመዘገቡት። ከዛ በኋላም በመግለጫ እንግዲህ ከስም ቀየር አልፎ በብአዴን ወደ አዴፓ ተቀይሮ አቶ ዮሐንስ ባያሉም የጋራ ፖለቲካ ፕሮግራማቸውን አብዮታዊ ዲሞክራሲ የከሰረ ነው የሚል ሌላኛው ኦፊሻል የሆነ በመካከላቸው ድርጅቶች መሰረታዊ የሆነ ግንኙነት እንደሌላቸው ይፋ የተደረገበት ሁኔታ ነው የነበረ። ስለዚህ ይህም ተከትሎ አንዱን ሌላውን በመግለጫ መውቀስ መወቃቀስ የነበረ ነው። እንዳልከው ግን ያሁኑ የህወሀት ማይቶ በጣም ጠንከር ያለ ከዚህ በፊት ከነበሩት ከተለመደ ድንትች ለየት ባለ መልኩ ጠንከር ያሉ መልክቶች የተላለፉበት ነው። እኔ እዚህ ትግራይ ውስጥ እንዳለም የህዝቡ ስሜት የሚጋራ እና እዛ ከመሆን አንጻር ፊት በፊት ያለውን ችግር ዝም ብለህ አብረን አለሁ እያልክ ነገር ግን ኖር እንትን እያልክ ከመሄድ ይልቅ አይነታዊም ትክክለኛውን ነገር ሰንብቶ ወጥቶ ከዛ በዛ መነጋገር የሚቻልበት ሁኔታ ማስተካከል ያለበት ሁኔታ ስምምነት እንዳይኖር ምክንያት ህን ነጥቦችን የሚያቀራረቡ ካሉ መቀራር የሚቻልበት ሁኔታ ካለ ማስተካከል የሚቻልበት ሁኔታ ካለ ማስተካከሉ ማተኮር ስለሚጠቅም ችግሮችን በግልጽ አውጥቶ እንዲህ ነው አብሬ መስራት አልችልም የሚለው እኔ ትክክለኛ ነው እላለሁኝ። እንደዚህ መሆን ባይኖርበትም በተለይ አገሪቱ ያለችበት ሁኔታ ነገር ግን የሉም ነው አልነበረም። ይህ መግለጫ ጀስት ወጣ እንጂ ኦልሬዲ ያደግ ከሞተ ቆይቷል። በተለይ ደግሞ ከአዴፓ ጋር ነው እንግዲህ ትንሽ ለየት የሚያደርገው የኢህአዴግ ህወሀት ማዕከላዊ ኮሚቴ ያወጣው አዴፓ በግልጽ ይቅርታ ሚል የጠየቀበት ሁኔታ ችግሮችን እንደ ምክንያት ኛ አድርጋ ያስቀመጠበት ሁኔታ አለ ከዛ በተጨማሪ ከአዴታ መግለጫ በተለየ መልኩ ኢህአደግ እንደ ኢህአደግም አቋሙ በክርስቶን ቆቻ ጥያቄ አንስታልና አዴታ ብቻም አይደለም ህወሀትም የወቀሰው። መልካም ወደ አቶ ባንታየሁ ልለፍ። አሁን ያለውን ሁኔታና ድርጅቶቹ የሄዱበትን መንገድ የመግለጫዎቹንም መሰረት በርሶስ በኩል እንዴት ይመለከቱታል? እኔ ነገሮችን የማየው አሁን የተፈጠረ መሆኑ አጠቃላይ በኢህአዴግ ውስጥ ያለውን እንቅስቃሴ ከኢህአዴግ አፈጣጠር ነው ወይም ኢህአዴግ ስሪት ጋር ነው አያይዘ ማየት እንፈልጋል። እንደምናውቀው ኢህአዴግ በስሪቱ በህዋት የበላይነት የተዋቀረ የአራት ድርጅቶች ግንባር ነው። ይህ ግንባር ላለፉት አስርት ዓመታት በህዋት ዚሞኒክ የሆነ ሚና የበላይ ተሳትፎ ነው የሀገሪቷን ፖለቲካ ሲዘወር የነበረው። እንደሚታወቀው ባለፈው ዓመት ጀምሮ በመጣው የሀገራችን ውስጥ የመጣ የፖለቲካ ለውጥ የህዝቡ ሰብአዊና ዲሞክራሲያዊ መብቶች እንዲከበር፣ ፍትሀዊነት እንዲሰፍን፣ እኩልነት እዚህ ሀገር እንዲመጣ በጣም ታግሎ ስለነበረ ኢህአዴግን በመገደድ ይህ ለውጥ የግድ መምጣት አለበት ሀገራችን እንደ ሀገር የምትቀጥል ከሆነ ብሎ እነዚህ ለውጥ የመጣው ይህ ለውጥ ሲመጣ እንግዲህ ያን ሄጂሞኒት የሆነውን የበላይነቱን ጨብጦ ለመቆየት የሚፈልገውን አካል ይዘፋል። ስለዚህ ሬዚስታንስ መኖሩ የማይቀር ነው። ስለዚህ በኢትዮጵያ ውስጥ ፖለቲካ ለውጥ በመምጣቱ ኢህአዴግ ባላንሱን አጧል። ከዚህ ኢህአዴግ በአፈጣጠሩ በስሪቱ፣ በአንድ የግንባሩ አባል ዘዋሪነት የሚንቀሳቀስ ግንባር ነው የነበረው። ይህ ባላንስ ማጣፍ ነው ከለውጡ ከመጣበት ጊዜ ጀምሮ እስካሁን ያሉትን አጠቃላይ ውዝንብሮች፣ የፖለቲካ ትኩሳቶች ከፍ እያደረገ ያለው ይህ ነው የማስበው። መልካም ታ ወደ ተነጣጠሩ ጭብጦች እንግባ። አሁን ደግሞ ከአቶ ባንታየሁ ጀምርና ወደ አቶ የማነ አልፋለሁ። እስኪ በቀድሚያ በህወሓት ማዕከላዊ ኮሚቴ የተሰጠውን መግለጫ ፍሬ ነገሮች ሰባት ነጥቦች የያዘ ነገር ግን በርካታ ሀሳቦችን የሚያነሳ መግለጫ ነው ህወሓት ያወጣው። በየጊዜው እየተከማቸ የመጣው በተለይም ካለፈው አመት ጀምሮ የአገሪቱን ህልውና አደጋ ላይ የሚጥሉ ሁኔታዎች እየተበራከቱ የአደጋው ፍጥነት በየቀኑ እየጨመረ በመሄድ በቅርቡ በከፍተኛ የአገሪቷ ወታደራዊና የክልል አመራሮች ላይ ያጋጠመው በግፍ የመገደል ደረጃ ደርሷል ይላል። የህወሀት ማዕከላዊ ኮሚቴ መግለጫ በመንደርደሪያው በዋናነት ግን ለደረሰው ፈተና አዴፓ ራሱን ከፍተኛ አመራሮች የሞቱበትን ድርጅት ተጠያቂም ያደርገዋል። በአገሪቱ ለሚታየው ምስቅልቅልም ይቅርታ መጠየቅ አለበትም ጭምር ነው ያለው። አቶ የማነ ቀደም ብሎ እንደጠቆሙት አቶ ባንታየሁ ያን መግለጫ እንዴት ተመለከቱት? ያለብን ያም መግለጫ ማየው ከዚህኛው በቅርቡ በተፈጠረው አሳዛኝ ክስተት መነሻ ያደረገ ነው ብዬ አይደለም ማስበው። ይህ ያን በመጠቀም የኢህአዴግ ውስጥ ያለውን አጠቃላይ በኢትዮጵያ ፖለቲካ ያለውን ያህል አስላለፍ በተለይ ለህዋት የሚጠቅም መንገድ ለመዘወር የተጠቀሙበት ነው፣ ፖለቲካዋን የተደረገ ነው ብዬ ለማስበው። ምክንያቱም ያኛው ክስተት ቀጥታ አዴፓን የሚያስጠይቅ ሳይሆን አዴፓ ራሱ ሌሎችን ተጠያቂ ለማድረግ በከፍተኛ ሁኔታ ሊሰራ የሚገባው ነው። ሚገ አንዳንደኛ ደረጃ የተጎዳው ትልቅ የሆኑ አራት ከፍተኛ ሚና ያላቸው እዚህ ሀገር ውስጥ በሀገር ደረጃ የፖለቲካ ለውጥ እንዲመጣ በጣም አስፋኝ የሆነውን ስርዓት እንዲያበቃ ያደረጉ ትልቅ ሚና አስተዋጽኦ ያደረጉ ሰዎች አዴፓ ያጣው። ስለዚህ አዴፓ በዚህ ሊከሰስ ሳይሆን የሚከሳውን ሰው ነው ሊፈልግ የሚገባው ነው። ብሌን ዜኑ በዚህኛው ሳይድ ነው መሆን ያለበት። ነገር ግን በእኔ አስተሳሰብ ህወሓት በሀገራችን ውስጥ የመጣው ለውጥ ካሜ ላይ የተጎዳው ሄጂሞኒክ የሆነውን ሚናው ያጣው ህወሓት ነው። ስለዚህ አሰላለፉን እንደገና ማስተካከል ይፈልጋል። ይህ አሰላለፍ ደግሞ አንደኛ የኢህአዴግ ውስጥ ለውጥ እንዲመጣ ከዛም በኋላ ወደ ሀገራችን ውስጥ የፖለቲካ ለውጥ እንዲመጣ የአማራ ዲሞክራቲክ ፓርቲ አሁኑ የድሮ በአዴን የነበሩ አመራሮች ከፍተኛ አስተዋጽኦ አላቸው ከሌሎች አጋሮቻቸው ጋር በመሆኑ። ስለዚህ እንደ ጠላትነት መክፈሱ የማይቀር ነው የሚሆነው በፖለቲካ መንቀፋት። ይሄ መጣም አሁን በመጣም ለውጥ እሱም በሚጠቅም መንገድ እየሄደ ነው ብሎ የሚያስብ አይመስለኝ፣ በተለያዩ የሚያውቃቸው መግለጫዎች ስለዚህ ግን አጋጣሚ መጠቀም በማዕከላዊ መንግስት ውስጥ አዴፓን ያገለለ አዲስ አሰላለፍ ለመመስረት ወይም ደግሞ በሀዲግ ውጭም ከሆነ አዲስ አሰላለፍ ለመከተል ያሰበ ለዚህ ደግሞ መሰናክል ሊሆንበኛል ብሎ ያሰበውን የአማራ ዲሞክራሲ ፓርቲ ከወቃሽ ማድረግ እንዲገለል እንዲል የፈለገ ይመስላል። ከመግለጫዎቹ አንዳንድ ነገሮችን አይተህ ከሆነ ሌላ ደቡብ ክልል የሚካሄዱ የክልል ጥያቄዎች በሰላማዊ መንገድ መመለስ አለበት የማዕከላዊ መንግስቱ ሀይል መጠቀም አይኖርበትም፣ አይነት የመሰሉ የክልል ጥያቄዎችን የሚደግፉ የሚመስሉ የተለመደው አይነት ቋንቋዎችን የብሄር ብሄረሰቦች መብት መከበር አለበት፣ የዚህ ክልል ጥያቄ በሚል በዛኛው የአጣሚ ሄጂሞኒክ ሚና በአዲስ አሰላለፍ ለመመለስ የሚያደርገው እንቅስቃሴ ውጤት አድርጌ ነው የማየው እንጂ እንዲያው የተፈጠረውን ክስተት ብቻ መሰረት አድርጎ የተሰጠ መግለጫ አይመስለኝም። መልካም ወደ አቶ የማነ ከማለፌ በፊት አቶ ባንታየሁ አንድ ጥያቄ ላከል በተለይ የቅርቡን ድንገት በቅርቡ የተፈጸመውን የእነኝህን የባለስልጣና ግድያ ተንተርሶ በተራ ቁጥር ሁለት ላይ በህወሀት ማዕከላዊ ኮሚቴ የተሰጠው መግለጫ ሶስተኛ ወገን አለበት በሚል ማሳበብ ሌሎች ረጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጥ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳቧለንኝ ግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሁፍ ነው። ስለሱ የሚያውቁትም የተረዱትም ነገር ካለ ባጭሩ ክርክሩ አላበቃም። ባሉላ ጥያቄ ነው፣ ለዛሬ ተገታው፣ በመጪው ሳምንት ይቀጥላል። እንግዶቻችንን ለዛሬው እናመሰግናለን። ሌላም የፕሮግራም ማስታወቂያ አለን። የኢትዮጵያውያንን ቀን ምክንያት በማድረግ ታላቁ የአፍሪካ ሩጫ በዲሲ ልጅ ሆነንም የምንማረው ነበረ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት፣ ስፖርት ለፍቅር፣ ስፖርት ለጤንነት እየተባባለን እና በዚህ ዙሪያ ደግሞ ኔልሰን ማንዴላ የቀድሞው የደቡብ አፍሪካ ፕሬዚደንት ብዙ ጊዜ በእኛም ትምህርት ይሁን እዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች የእሳቸው አባባል እንጠቀምበታለን። ስፖርት ያለው ፋይዳ ዘርፈ ብዙ ነው። ማህበራዊ ፋይዳ፣ ኢኮኖሚያዊ ፋይዳ፣ ፖለቲካዊ ፋይዳ። ስፖርት ለሀገራችን ህዝብ አንድ ላይ በማምጣት መግባባት የሚችሉበት መድረክ በመፍጠር ከፍ ያለ አስተዋጽኦ ይኖሯል። የውድድሩ ዋና አዘጋጅ ዶክተር ጋሻው አብዛ ናቸው። ሩጫው ኢትዮጵያውያንም በጋራ እንዲያስተሳስር ታልሞ መዘጋጀቱን አዘጋጆቹ ተናግረዋል። ስለ ውድድሩም ቃለምልልስ ሰጥተውናል። ነገ ምሽት ይቀርባል። ሌላ የፕሮግራም አሳሰብ ያለን ለነገ ቅዳሜ ኃይል አስተላለፍ። ይህ የፖለቲካ ሁኔታ ነው። እንግዲህ የፖለቲካ ፋክቶችን ላይ ማውራት የፍርድ ጉዳይ ነው የሚኖረው አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ፣ ይህንን ነገር ካላስተካከል አብሬ መስራት አይችልም ማለቱ ምንም የሚያስወክሰው የለም ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል። ባና ስቴታፍረ ሁለቶችም ይህ ህግን ትክክለኛ ወንጀለኞችን ለመለየት የሚካሄደውን የስት ስርዓት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚህ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ ሃያ ሰላሳ ዓመት ወደኋላ የሚመልስ ነው። ቅድም የሰማችኋቸው ናቸው፣ አቶ የማነካሳ የመቀሌ ዩኒቨርሲቲ ህግ መምህር እና አቶ ባንታየ ፈራው የባህር ዳር ዩኒቨርስቲ ዩኒቨርሲቲ የፖለቲካ ሳይንስ መምህር። ሁለቱም ነገ ቅዳሜ ይቀርባሉ። የዛሬ አርብ ምሽት ዝግጅቶቻችን በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። ያስተናገርናችሁ ደግሞ አዲሱ አበበና ቆንጂት ታየነን። አብራችሁን ስላመሻችሁ እናመሰግናለን። ደህና ደሩ።